ፕሬዚደንት ኦባማ ኢትዮጵያ መንግሥት ላይ በሰብአዊ መብቶችና ዲሞክራሲ ጉዳዮች ላይ ተጽዕኖ ማሳደር ይችላሉ። የአሜሪካ ድምፁ ዳን ጆዜፍ ያጠናቀረው ዘገባ አለ ትዝታ ብላቸውና ቆንጅታያ ያቀርቡታል። ዩናይትድ ስቴትስ ለበርካታ ዓመታት ኢትዮጵያን በተመለከተ የምትከተለው ፖሊሲ ሁለት ገጽታ ያለው ነው በአንድ በኩል እንደ አልሸባብ ያሉ አሸባሪ የተባሉ ቡድኖችን ለመዋጋት በመተባበር፣ በሌላ በኩል ደግሞ ጋዜጠኞችን በማሰር ተቃውሞውን በማፈን ተቃዋሚዎች አንድ እንኳን የምክር ቤት መቀመጫ እንዳይዙ ምርጫን በማጭበርበር የኢትዮጵያን መንግስት ስትኮንን ትሰማለች። የሰብአዊ መብት እና የዲሞክራሲ ደጋፊዎች ፕሬዚደንት ኦባማ ዛሬ አዲስ አበባ ሲገቡ እና ከጠቅላይ ሚኒስትር ኃይለማርያም ጭምር ከሀገሪቱ ባለስልጣናት ጋር ሲገናኙ እነዚህን የመልካም አስተዳደር ጥያቄዎች በዝርዝር ማንሳት አለባቸው ይላሉ። የኢትዮጵያ መንግስት ትንሽም የዲሞክራሲ በር ከፈት እንዲያደርግና አሳታፊ ስርዓት እንዲያሰፍን ዩናይትድ ስቴትስ ትሁን፣ ሌሎች ምን ያህል ተጽዕኖ ሊያደርጉ እንደሚችሉ አላውቅም ይላሉ። ቀድሞ በኬንያ የዩናይትድ ስቴትስ አምባሳደርና አሁን በዓለም አቀፍ ጥናትና ስትራቴጂ ማዕከል የአፍሪቃ ጉዳዮች ዋና አማካሪ የሆኑ ማርክ ቤለሚ፣ የማምነው ግን ይላሉ ቤለሚ፣ እኔ ማምነው ፕሬዝደንት ኦባማ በሰብአዊ መብትና በዲሞክራሲ ላይ ውይይት ማድረግ አለባቸው። እነዚህን ነጥቦች ግልጽ ባለ መንገድ ለኢትዮጵያ መንግስት ባለስልጣናት ማንሳት አለብን። በአንድ ወይም በሌላ መልኩ ወደፊት ኢትዮጵያ ውስጥ ዲሞክራሲና መልካም አስተዳደር መስፈኑ አይቀርም። ስለዚህ ነገሮች ከቁጥጥር ሳይወጡ በሰላማዊ መንገድ የሕዝቡን መብት መፍቀድ አስፈላጊ ነው ብለን ለአገሪቱ ባለስልጣናት ልንነግራቸው ይገባል ብለዋል ቤላሚ። አምባሳደር ቤላሚ በዚህ ሳምንት ለፕሬዝደንት ባራክ ኦባማ የተላከውን ግልጽ ደብዳቤ ከፈረሙት አስራ አራት ተንታኞችና ተሟጋቾች አንዱ ናቸው። ደብዳቤው የኬንያን የሰብአዊ መብት ጉዳዮችም ያነሳል። ይሁን እንጂ ይበልጡን ጠንከር ያለ ስጋት ያሰሙበት ሚስተር ኦባማ ኢትዮጵያን ለመጎብኘት ባደረጉት ውሳኔ ላይ ነው። ጉብኝቶ መንግስቱ ለሚከተላቸው እጅግ አፋኝ የሆኑ ፖሊሲዎች አበጀህ የሚል መልእክት ሊያስተላልፍ ይችላል። ኢትዮጵያ ውስጥ ያለው ድባብ እጅግ ጥብቅ ቁጥጥር ያለበት፣ ህዝቡ ሀሳቡን የመግለጽ ነጻነቱ የታፈነበት ነው ብለዋል። የደብዳቤው ፈራሚ ተንታኞችና ተሟጋቾች እንደ ሂዩማን ራይትስ ዋች፣ አምነስቲ ኢንተርናሽናል፣ የውጭ ግንኙነቶች ምክር ቤት እንዲሁም የዩናይትድ ስቴትስ የሰላም ተቋም ኃላፊዎችም አሉባቸው። በያዝነወር መግቢያ ላይ በብዙ መቶዎች የሚቆጠሩ ትውልድ የኢትዮጵያ አሜሪካውያን የአገራቸውን ሰንደቅ ዓላማ ይዘው ዋሽንግተን ዲሲ ውስጥ ባካሄዱት የተቃውሞ ሰልፍ ፕሬዚደንት ኦባማ ወደ ኢትዮጵያ ያቀዱትን ጉዞ እንዲሰርዙ ጠይቀዋል። ከፕሬዚደንቱ ጉዞ በፊት በዚህ ሳምንት በተካሄደ ጋዜጣዊ መግለጫ የዋይት ሀውስ ቃል አቀባይ ጆሽ ኤርነስት ፕሬዚደንት ኦባማ ወደ ኢትዮጵያ ሲሄዱ ስለ ዲሞክራሲ ጥቅም ስለ ሕግ በላይነትና ስለ ሰብአዊ መብት መከበር አስፈላጊነት አበክረው ይናገራሉ ብለዋል። የኢትዮጵያው ገዢ ፓርቲ በ1997 ምርጫ ተቃዋሚዎች ጠቀም ያሉ ድሎችን ተቀዳጅተው የገዢውን ፓርቲ ስልጣን የሙጥኝ ያለበትን መዳፉን ከተገዳደሩበት ጊዜ ወዲህ ኢህአደግ በመገናኛ ብዙሀንና በፖለቲካ ተቃውሞ ላይ ልጓሙን አጥብቋል። በዘጠና ሰባቱ ምርጫ ውጤት የተነሳውን ጭቅጭቅ ተከትሎ በተፈጠረው ብጥብጥ ከ ከሁለት መቶ በላይ የሚሆኑ ሰዎች ተገድለዋል። በሁለት ሺህ ሁለት በተካሄደው ምርጫ ደግሞ ተቃዋሚ ፓርቲዎች በየጎዳናው በሚደርስባቸው ወከባ፣ የመገናኛ ብዙሀን በቂ ጊዜ በመነፈጋቸውና ገዢው ፓርቲ የምርጫውን ሂደት በበላይነት በመቆጣጠሩ የምርጫ ዘመቻ ለማካሄድ አዳገታቸው። እናም በምርጫው ኢህአደግና አጋር ፓርቲዎቹ ከአንድ በስተቀር የምክር ቤት መቀመጫዎችን በሙሉ አሸነፉ። አንዷን መቀመጫ ብቻ ነጻ ተወዳዳሪ ሲይዙ፣ ተቃዋሚ ቡድኖች በሙሉ ደጅ ቀሩ። የዘንድሮው ምርጫ ውጤት ኢህአደግ ያችኑ አንዷን መቀመጫ ከመውሰዱ ሌላ ካለፈው በምንም ባልተለየ ሁኔታ ተደመደመ። ከተቃዋሚ ፓርቲዎች አንዱ የመላ ኢትዮጵያ ህዝብ ድርጅት በአገሪቱ አፈናው ሰሞኑን ቀጥሏል ብሏል። ፕሬዝደንት ኦባማ ወደ አገሪቱ ሊያቀኑ ወር ሲቀራቸው ጀምሮ የኢትዮጵያ ጸጥታ ኃይሎች አንድ መቶ ያህል የፓርቲውን አመራር አባላትና ደጋፊ ቁጥጥር ስር አውለዋል ብሏል። የፓርቲው ፕሬዝደንት አቶ አበባው መሐሪ ለአሜሪካ ድምፅ ራዲዮ ለአማርኛው ቋንቋ አገልግሎት እንደገለጹት ከታሰሩት መካከል ጥቂቶቹ ናቸው ፍርድ ፊት የቀረቡት። አንዳንዶቹም በፍርድ ቤት ሲለቀቁ መልሰው ቁጥጥር ስር ያውሏቸዋል ብለዋል። ሌላው ተቃዋሚ ፓርቲ ሰማያዊም እንዲሁ ሁከትና ብጥብጥ ለማስነሳት አስባችኋል፣ አንዳንድ ጊዜም ለግንቦት ሰባት ልትመለምሉ ስትሉ ደርሰንባቸዋል በመባል ሰማያዊ አባሎቹ ደጋፊዎችና እርሳቸው በዘመቻ መልክ ሲሉ በገለጹት ሁኔታ ሰሞኑን እየታሰሩ መሆኑን የድርጅቱ ፕሬዝዳንት አቶ ይልቃል ጌትነት ለአሜሪካ ድምጽ ራዲዮ ገልጸዋል። በባህር ዳርና በአዲስ አበባ በርካታ አባላትና ደጋፊዎች እንደታሰሩ አምስት ከሸዋሮ ቢት የተወሰዱ የአመራር አባላት ደግሞ አዲስ አበባ ውስጥ ማዕከላዊ እንደሚገኙና ክስ እንዳልተመሰረተባቸው ተናግረዋል። አንዳንዶች በፍርድ ቤት ሲለቀቁ የጸጥታ ኃይሎች መልሰው እንደሚያስሯቸውም እርሳቸውም ገልጸዋል። የኢትዮጵያ መንግስት ባለስልጣናት ብዙውን ጊዜ በእስራት ስለሚገኙ ጋዜጠኞችና የተቃዋሚ ፓርቲ መሪዎች ሲጠየቁ በሽብር ሕጉ የተከሰሱ ወንጀለኞች እንጂ አንድም በፖለቲካ አመለካከቱ ወይም በጋዜጠኝነት ሙያው ምክንያት የታሰረ የለም የሚል መልስ ነው የሚሰጡት። የሆነ ሆኖ ባለስልጣናት ከአያሌ ቀናት በፊት ከአንድ ዓመት በላይ ከታሰሩ የዞን ዘጠኝ ጦማሪያንና ጋዜጠኞች መካከል አምስቱን እንዲሁም ለረጅም ዓመታት በእስር የቆየችውን ጋዜጠኛ ሪዮት አለሙን መልቀቃቸው ይታወቃል። ሆኖም እንደ እስክንድር ነጋ፣ ተመስገን ደሳለኝና ውብሸት ታየ ያሉና ሌሎችም ጋዜጠኞች እንዲሁም በርካታ የተቃዋሚ ፓርቲ አመራር አባላት እስር ቤት እንደሚገኙ ይታወቃል። ኢትዮጵያ በክልሉ ጽንፈኛ እስላማዊ ተዋጊዎችን በተለይም የሶማሊያውን ነውጠኛ ቡድን አልሸባብን በመውጋት የጎላ ሚና ስላላት ዩናይትድ ስቴትስ በአመዛኙ በዚህ ጉዳይ ላይ ነቀፋ ከማሰማት ተቆጥባ ቆይታለች። እንደ ኤውሮፓውያን አቆጣጠር በ2006 ዓ ም የኢትዮጵያ ወታደሮች ሶማሊያን ወረው ሲያበቁ ጽንፈኛ እስላማዊውን ቡድን ከያዛቸው ከአብዛኞቹ ግዛቶች አባረሩት። የኢትዮጵያ ሰራዊት እዚያው ሶማሊያ ውስጥ ለሁለት ዓመታት ያህል ቆየ። ከዚያም ወዲህ የኢትዮጵያ ወታደሮች በየጊዜው በድንበሩ አካባቢ አልሸባብ ላይ ጥቃት ያደርሳሉ። የፕሬዝደንት ባራክ ኦባማ የብሔራዊ ጸጥታ አማካሪ ሱዛን ራይስ ባለፈው ረቡዕ ሲናገሩ ዩናይትድ ስቴትስ የዘንድሮውን የኢትዮጵያ ምርጫ በተመለከተ ስለ ሂደቱ ትክክለኛነት የተወሰነ ስጋት አላት ካሉበት ለዘብ ያለ ነቀፋ በስተቀር ሌላ ያሉት የለም። በዓለም አቀፍ ቀውስ አስወጋጅ ቡድን ኢንተርናሽናል ክራይሲስ ግሩፕ የአፍሪካ ጉዳይ ምክትል ፕሮግራም ኃላፊ የሆኑት ኢጄ ሆጅንዶር ምንጊዜም ቢሆን ኢትዮጵያ በጸጥታ ጉዳይ እንድተባበራችሁ ከፈለጋችሁ መንግስቴ ላይ በአደባባይ በይፋ ከልክ ያለፈ ነቀፋ ማቅረብ የለም የሚል እጅግ ጠንካራ አቋም ይዛ ነው ዩናይትድ ስቴትስን የምታነጋግረው። ለፕሬዝደንት ኦባማ ሁለቱን በትክክል አመዛዝኖ መያዙ ቀላል አይሆንላቸውም ብለዋል። እንደ ዓለም አቀፍ ቀውስ አስወጋጅ ቡድን አይሲጂ ቢሆን አሉ ሚስተር ኢጄ ሆጅንዶር፣ መሄድ ያለባቸው ወደ ሌሎቹ ሀገሮች፣ ለምሳሌ ባለፈው መጋቢት ዲሞክራሲያዊ ምርጫ ወደ አካሄደችው ወደ ናይጄሪያ ቢሆን ይሻል ነበር። እርግጥ ፕሬዝደንቱ ከኢትዮጵያ ጋር የሚመክሩባቸው ተገቢ የሆኑ የጸጥታ ጉዳዮች አሉ። ያም ቢሆን መንግስቱን ስለ ዜጎቹ አያያዝ ጫን ሊሉበትም እንደሚችሉ ጥርጥር የለውም ብለዋል። በጆርጅ ሜሰን ዩኒቨርስቲ የግጭት ትንተናና አፈታት ተባባሪ ፕሮፌሰር የሆኑት ተረንስ ላይንስ ፕሬዝደንቱ ጫን ካሏቸው መሪዎቹ እሺ ብለው የሚቀበሉበት እድል ሊኖር እንደሚችል ያምናሉ። ይሄ ጉብኝት ለኢትዮጵያ መሪዎች በጣም ትልቅ ነገር ነው። የዲፕሎማሲ እውቅናውን የዩናይትድ ስቴትስን ፕሬዝደንት ማስተናገድ የሚያተርፍላቸውን መልካም ስምም ይፈልጉታል። ያ ለፕሬዝደንቱ ከመሪዎቹ ጋር የሚያደርጉትን ውይይት አቅጣጫ ለማስያዝና ጠንከር ብለው ተሰሚነት ለማግኘት እድሉን ይከፍትላቸዋል፣ ያሉት ተረንስ ላይንስ በዚህ መልኩ በሚደረጉ ፖሊሲ ነክ ውይይቶችና ክርክሮች ውስጥ የፖለቲካ ሜዳውን ክፈቱ፣ ለሲቪል ማህበረሰብ ድርጅቶችና ለመገናኛ ብዙሃን የበለጠ ነጻነት ስጡ የሚለው መካተት ይኖርበታል ብለዋል።